ከመንግሥት ሠራተኞችና ከሌሎችም የሕብረተሰብ ክፍሎች እያገኙት ያለው ድጋፍ የሕዝቡ ትግል አንድ እርምጃ ወደፊት መሄዱን እንደሚያሳይ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ከኦሮሚያ የመንግሥት መስሪያ ቤቶች የተውጣጡ ሰራተኞች በዶክተር መረራ ቤት ተገኝተው ስጦታዎች አበርግተዋል። የከፈሉት መስዋዕትነትም ለእኛ ጭምር ነው ብለው ነግረዋቸዋል። እስክንድር ፍሬው ነው የዘገበው። ሰብሰብ ብለው ትናንት ወደ ዶክተር መረራ ጉዲና መኖሪያ ቤት ያመሩት ከተለያዩ የኦሮሚያ የመንግስት መስሪያ ቤቶች የተውጣጡ ሰራተኞች ናቸው። ከመካከላቸው አንዳንዶቹም የኦሮሚያ ገዢ ፓርቲ ኦህዴድ አባላት መሆናቸውን አስተባባሪዎቹ ገልጸዋል። የተሰባሰቡበት ምክንያት ያሰባሰባቸው ምክንያትም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና ከእስር መፈታት መሆኑን ገልጸዋል። አላማቸው ግን እንኳን ደሳ ለውት ከማለት የዘለለ መሆኑን አስረድተዋል። ስማቸው እንዲገለጽ ያልፈለጉ የመንግስት ሰራተኛ ይህንን ያንጸባረቁት ልናስተላልፍ የመጣ ነው የመንግስት መስሪያ ቤት ውስጥ የሚሰራው የመንግስት ሰራተኛው እሳቸው የከፈሉትን መስዋዕትነትን ከእሳቸው ጎን ለመቆም ወይም ደግሞ የእሳቸው የከፈሉት ለራሳቸው ብቻ ሳይሆን ለቄሮ ብቻ ሳይሆን ለመንግስትም ሰራተኛ የህዝቡ የማህበረሰቡም አካልም ስለሆነ እሱን ለመደገፍ የራሳችን ድጋፍ የማሳየት የሚከፈሉትን መስዋዕትነት እንደምትረዱ ለእናንተ ጭምር እንደሆነም እንደምትገነዘቡ ለማሳየት ለማሳየት ነው። ለወደፊትም ደግሞ እሳቸውም ወይም የእሳቸውን ፓርቲ ከመንግስት ሰራተኛ ጋር ምን መልእክት አላቸው? መንግስት ሰራተኛ በየቦታው ባለው ተበታትነው ድምፁም እንዳይሰማ የተደረገበት ነገር ነው፣ ግን ተደብቁ ለምን ይቆያል የምል እሳቸውን መልእክት እንዲያስተላልፉልን የተቀናጀ ቡድን ነው ማለት ነው የመጣው። ወደ አንድ መቶ የሚጠጉ ሰራተኞች በዶክተር መረራ ጉዲና መኖሪያ ቤት የነበራቸው ቆይታ የሀሳብ ልውውጥም የተካሄደበት ነበር። ለዚህ አላማ ደግሞ ስነ ግጥምን የመረጡም ነበሩ። ኡልፋዳ ገለቶማ ዋና ፍላትተኒፍ ጨራ ጡጋቶ ኮኒን ጀልቀባ ኢጃራ ከነርጊኔም ቦር በቀላፋ ገራ ከአስተባባሪዎቹ አንዱ ሌሊሳ መርጋ እንዳለው የመንግስት ሰራተኞቹ በኦሮምኛ የሰጧቸው አስተያየቶች በሀገሪቱ እንዲኖር የሚፈልጉትን እኩልነትና ዲሞክራሲያዊ ስርዓት የገለጹበት ጭምር ነው። ሰራተኛ በሙሉ ያለውን ችግር የሀገሪቱ ላይ ያለውን ችግር ተጽዕኖ እንዳለበት ችግር እንዳለበት በስርዓት በእኩልነት እየተዳደርን አይደለም በሀገሪቱ ላይ ሁሉም ነገር እኩል አይደለም አንዱ የበላይነት አለው አንዱ የተበታችነት አለው በእንደዚህ አይነት ስሜት ውስጥ ሆኖ ነው አሁን ሰራተኛው መግለጫ ሰጥ እንደሰማ አንተ አንዱን የመግፋት አንዱን የመግደል አንዱን እንትን ላይ ማለት በቃ እችን ውስጥ ዲሞክራሲ የምባል የለም እንደዚህ እያለ ነው ሰራተኛው በሙሉ ስለዚህ ሁሉም ሰው በሀገሪቱ ላይ ኢትዮጵያን አንድ ላይ ይዘን ለመሄድ ሁሉም ፊታዊና እኩል ዴሞክራሲ መኖር አለበት። የሀብት ክፍፍል መኖር አለበት። ህዝቡ እንደዛ ነው ጥያቄ የሚያነሳ። መንግስት ሰራተኛም እንደዛ ነው የሚያነሳው። የምሰማ ከሆነ እንደዛ ነው። ክሳቸው ተቋርጦ ከእስር ከተፈቱበት ቀን ጀምሮ የበርካታ ደጋፊዎቻቸውን ስሜት በአደባባይ እየተመለከቱ ለቆዩት ዶክተር መረራ ጉዲና የትናንቱም የተለየ አልነበረም። ይሄኛውም የእስካሁኑ ቀጣይ መሆኑን ያብራሩት ዛሬ ብቻም ሳይሆን እንዳው ባምቦ መስመር ወደ ሁለት ሚሊዮን አካባቢ የሆነ ሰው ሲወጣ በዚህ በአዳ በርጋ ሜታ ሮቢ መስመርም ሄጄ ነበር። ሕዝብ ተደባልቋል። ለምሳሌ ቶኬ የተወለድኩበት አካባቢ የመንግስት ከንቲባ ነው የተቀበለኝ። በሕዝቡ ስም ንግግር አድርጎ ያው የሁላችንም ታጋይ ነው ብሎ የተቀበለኝ ማለት ነው። ፖሊሶችም ደሞ አራት አምስት መኪና ይዞ ነው ሲያጅቡ ነው የነበረው ና አንዳንድ ሁኔታዎችን ሲያግዙ የነበረው በዚህ ሜታ ሮቢ አቦሴደን ነበር። ሜታ ሮቢ እዚህ አዳ በርጋ የሚባል አለ። እዚህ ሞጎር የሚባል ሲሚንቶ ፋብሪካ ብሎ ያለበት ቦታ አለ። ታ ህዝብ ቀላል ቁጥር ያለው አይደለም። እዛም መንግስት መስሪያ ቤት ኃላፊዎችም ነበሩ። አሁን ኦሮሚያ አካባቢ ያለው ህዝብ ለመብቱ ለክብሩ የኦሮሞ ህዝብ የሚያደርገውን ትግል ጎን እንቆማለን ብሎ እየተንቀሳቀሱ ነው። ምን ያክል ያንን ማድረግ ይችላሉ አይችሉም፣ መንግስት አካባቢ የሚሰሩ ማለት ነው። ስለዚህ ይሄ አያስደንቅ ይችላል ማለት ነው። እኔ ግን ፍርሃቱ ለቋቸው ይህን ያክል በዛ ያሉ የመንግስት ሰራተኞች ሁለት ሶስት ሆኖ እንደ ድሮ ተደብቆ ሳይሆን ተሰብስቦ መጥቶ፣ በጊዞ መጥቶ ሽልማት ሰጥቶ እንዲህ እንዲያ ማድረጋቸው እውነትም የህዝባችን ትግል አንድ እርምጃ ወደፊት የሄደ ይመስላል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከእስር ከተፈቱ ጊዜ ጀምሮ በፈቃዱ ከወጣ ህዝብ ጋር ከመገናኘታቸው በስተቀር ይፋ የአደባባይ ስብሰባ አላካሄዱም። የዶክተር መረራና የሌሎች የፖለቲካ መሪዎች ክስ እንዲቋረጥና ከእስር እንዲፈቱ የተደረገው የፖለቲካ ምህዳሩን ለማስፋት መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ መግለጹ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ